ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት ቀጣዮቹ ጉዳዮች ይሰማሉ። አሁን ኢትዮጵያ ውስጥ ያለ መቀንጫ ችግር ኢትዮጵያን አስራስት ፐርሰንት ጂዲፒን ኮስት ያረናታል ጥናት ሁሉ ወጥቷል። ሜላት ዮሴፍና የሰማናት ለሕፃናት የሚሆኑ ምግቦችን የሚያመርተው ቪታ ባይት ድርጅት መስራቾች መካከል አንዷ ናት። ስለ ሕፃናት ምገባ የሚያስተምር መጽሐፍም ተባባሪ ጸሐፊ ናት። ቆየት ብለን ሙሉ ሀሳቦቿን እናዳምጣለን

ወጣቱን በጎ አድራጊ አበራ ጫላን በምናሰማበት ሰዓት ላይ ሙሉ ሀሳቡ ይደመጣል። ቀደም ብለን የሰማናቸው ግን ከታደጋቸው ግለሰቦች መካከል አንዱ ናቸው። አበራ የማህበራዊ መገናኛዎችን በመጠቀም የተቸገሩትን የሚያቀና ተግባር በማከናወን የሚታወቀ ወጣት ነው፤ የምሽት እንግዳችን ነው። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታም ዝዩ ይመራለሁ። ንጉሡ ታምሬ ደግሞ የድምፅና ምስል ምህንድስነውን ይከውናል። ከሁሉ በፊት አጫጭር ያለም ዜናዎች ይሰማሉ። ስመኝ አመሰግናለሁ ሀብታሙ። በኢትዮጵያ ሁሉም የአገሪቱ ክፍሎች የሚገኙ የሁለተኛ ደረጃ ትምህርት ቤት መምህራንና ተማሪዎች ከህዳር 27 እስከ ታህሳስ 3 ቀን 2014 ዓ.ም መደበኛውን የመማር ማስተማር ስራ በማቆም የሀገሪቱን ወቅታዊ ችግር እንዲያግዙ መወሰኑን የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ አስታውቀዋል። ሚኒስትሩ ውሳኔውን አስመልክቶ ትላንት በሰጡት መግለጫ ውሳኔው በሁሉም ክልል ትምህርት ቢሮዎች የሚተገበር እንደሆነ ተናግረዋል። በተጠቀሰው ጊዜ ሁሉም የሁለተኛ ደረጃ ትምህርት ቤት መምህራንና ተማሪዎች የዘማችና የአርስ አደሩን ሰብል መሰብሰብ ደመለገስ እና የስንቅ ዝግጅት ስራዎች ላይ እንደሚሰማሩ ተገልጿል። ህወሀት በትምህርት ቤቶች ላይ ባደረሰው ጉዳት ከ1 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ውጭ የሆኑ ሲሆን ከ40 ሺ በላይ መምህራን ደግሞ ከስራ መፈናቀላቸው ተመልክቷል። የደቡብ አፍሪካው መድኃኒት አምራች በአፍሪካ የመጀመሪያው የኮቪድ-19 አምራች ና አከፋፋይ ለመሆን እየተቃረበ በመሆኑ ከፍተኛ እጥረት ያለባት አፍሪካ ተጨማሪ የኮቪድ-19 ክትባት መድኃኒቶችን ልታገኝ ትችላለች ተብሎ ተስፋ መደረጉ ተገልጿል። መሰረቱን በዩናይትድ ስቴትስ ውስጥ ያደረገው የጆንሰን ኤንድ ጆንሰን መድኃኒት አምራች ኩባንያ በአፍሪካ ትልቁ የመድኃኒት አምራች ኩባንያ የሆነው የደቡብ አፍሪካው አስፐን ፋርማኬር የአፍሪካ ኮቪድ-19 ክትባት ወይም አስፐን ኖቫክስ ለተሰኘው ድርጅት የማምረት ፍቃዱን እንደሚሰጥ አስታውቋል። የዓለም ጤና ድርጅት በአፍሪካ የተከተቡ ሰዎች ብዛት ከሀገሪቱ ሶስት ከመቶ ብቻ መሆናቸውን አስታውቋል። በዓለም ዙሪያ በድህነት፣ በረሃብ፣ በጦርነት ኮቪድ-19 ባስከተለው ተጽዕኖና በሌሎች በርካታ ችግሮች የሚሰቃዩ 183 ሚሊየን ሰዎችን ለመርዳት 41 ቢሊዮን ዶላር ያስፈልጋል ሲል የተባበሩት መንግስታት ድርጅት እንደ አውሮፓያን አቆጣጠር የ2022 ዓለም አቀፍ የሰብአዊ እርዳታ እቅዱን ይፋ ባደረገበት ሪፖርት አስታውቋል። ሪፖርቱ እንደሚያሳየው በመጭው አዲስ ዓመት በዓለም ዙሪያ የሚገኙ 274 ሚሊዮን ሰዎች ሰዎች አስቸኳይ እርዳታ ያስፈልጋቸዋል። ይህም አሁን እየተገባደደ ካለው አመት ጋር ሲነጻጸር በ17 ከመቶ ብልጫ ያሳያል። የመንግስታቱ ድርጅት የአስቸኳይ እርዳታ አስተባባሪ ማርቲን ግሪፊትስ የእርዳታ ፈላጊዎች ቁጥር ያሻቀበው ለረጅም ጊዜ በዘለቁ ግጭቶች፣ የፖለቲካ አለመረጋጋት፣ የኢኮኖሚ መውደቅ፣ የአየር ንብረት ለውጥና በኮቪድ-19 ወረርሽኝ ምክንያት መሆኑን አስረድተዋል። በፌዴራል መንግስቱ በጀት ላይ ከስምምነት መድረስ ያልቻሉት የዩናይትድ ስቴትስ ህግ አውጪዎች የፌዴራሉ መንግስት ተቋማት በበጀት እጥረት ምክንያት እንዳይዘጉ እስከ የካቴት 11 2014 ዓ ም የሚቆይ የግዜያዊ በጀት ረቂቅ ህግ አውጥተዋል። የህግ አውጪ ምክር ቤቱ ውሳኔውን ያሳለፈው 69 ለ28 በሆነ ድምፅ ሲሆን የግዜያዊ በጀቱ ረቂቅ ህግ እንዲጸድቅ ወደ ፕሬዚዳንት ጆ ባይደን ተመርቷል። የቀድሞ ፕሬዚዳንት ትራምፕ ደጋፊዎች የነበሩ የተወሰኑ የሪፐብሊ የሪፐብሊካን ፓርቲ አባላት በጀቱ አስገዳጁን የፕሬዝዳንት ባይደን የኮቪድ-19 የክትባት መርሃ ግብር ይሸፍናል በሚል ተቃውመውታል። ምክር ቤቶቹ እስከ ዛሬ አርብ ድረስ አለመግባባታቸውን አስወግደው ከሚያስማማ የበጀት ውሳኔ ላይ ካልደረሱ በመቶ ሺዎች የሚቆጠሩ የፌዴራል መንግስት ሰራተኞች ችግር ላይ ሊወድቁ እንደሚችሉ ተሰግቶ ነበር እንደ አውሮፓውያን አቆጣጠር ከ2018 እስከ 2019 በነበረው የክረምት ወቅት ተመሳሳይ ችግር ተፈጥሮ አምስት ሳምንታት መንግስት በመዘጋቱ የአይሮፕላን ማረፊያዎችን እና የደህንነት ተቋማትን ጨምሮ በርካታ ድርጅቶች የተጎዱበት ጊዜ እንደነበር ይታወሳል። በመጨረሻም ሩሲያ ረቡዕ ዕለት ባስታወቀችው ትዕዛዝ ከሶስት ዓመት በላይ የቆዩ በሞስኮ የሚገኙ የዩናይትድ ስቴትስ ኤምባሲ ሰራተኞች እንደ አውሮፓውያን አቆጣጠር ከጥር 31 ጀምሮ ወደ ሀገራቸው እንዲመለሱ ማዘዟ ተነገረ። እርምጃው ዩናይትድ ስቴትስ በሀገሯ የሚገኙ የሩሲያ ዲፕሎማቶችን የአገልግሎት ዘመን ለመገደብ ለወሰነችው ውሳኔ አጸፋ መሆኑ ተመልክቷል። ባለፈው ሳምንት በዩናይትድ ስቴትስ የሩሲያ አምባሳደር ዩናይትድ ስቴትስ 27 የሩሲያ ዲፕሎማቶች ሰዎችና ቤተሰቦቻቸው እንደ አውሮፓያን አቆጣጠር እስከ ጥር 30 ቀን ድረስ አገር ለቀው እንዲወጡ ማዘዟን ማስታወቃቸው ይታወሳል። በሩሲያና በዩናይትድ ስቴትስ መካከል ያለው ግንኙነት ከቀዝቃዛው ጦርነት ወዲህ አንጻራዊ መረጋጋት ያሳየ ቢሆንም ሩሲያ ዩክሬን አካባቢ ወታደሮቿን ማስፈር ከጀመረች ወዲህ ግን እንደገና መካረሩ እየታየ መሆኑ ተመልክቷል። አድማጮች ለሰዓቱ ያስኳቸው ዜናዎች እነዚህ ናቸው። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ስመኝችን። ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ወጣቶችን የሚመለከት የአሜሪካ ድምፅ ልዩ መርሃ ግብር ነው። አሁን ወደ መጀመሪያው ዘገባ እንሻገራለን። ሕጻናት ከተወለዱ አንስቶ ባሉት የመጀመሪያዎቹ አንድ ሺህ ቀናት ውስጥ ከፍተኛ የሆነ የተመጣጠነና አልሚ ምግብ እንደሚያስፈልጋቸው የስነ ምግብና የጤና ባለሙያዎች ያስረዳሉ። ይሄ ሳይሆን ሲቀር ደግሞ በአካልና በአእምሮ የቀነጨረ ትውልድ እንደሚፈጠር፣ ማህበረሰብንም እንደሚጎዳ ይነገራል። ያለፉት አምስት ዓመታት ሜላት ዮሴፍና አጋሯ ህሊና በለጠ የተለያዩ ምርምሮችን በመስራት ስለ ሕጻናት አመጋገብ የሚያስረዳ መጽሐፍ በመጻፍ ሲያስተምሩ ቆይተዋል። በቅርቡ አልሚ የሆነ ዱቄት በማምረት ለገበያ እንደሚያቀርቡ ለገበያ እንዲያቀርቡ ፈቃድ አግኝተዋል። ምርቶቻቸውም በሀገር ውስጥ በተለያዩ ምክንያቶች ለተፈናቀሉ ወገኖች እንደሚደርሱ ተነግረዋል። ኤደን ገረመው ከሜላት ዮሴፍ ጋር ያደረገችው ቆይታ በመቀጠል ይቀርባል። ኢታባይት በሁለት ሺ አስራ አምስት መስከረም ላይ የተቋቋመ ድርጅት ነው። ስንጀምር የስርዓተ ምግብ በተለይ አንድ ሺህ ቀናት ከግዝና እስከ ሁለት ዓመት ያለውን ጊዜ ላይ በየምግብ አዘጋጃጆች የተደገፈ የስርዓተ ምግብ ትምህርት አገልግሎት ለመስጠት ነበረ። ከዛ እንግዲህ የቆየን ስንሄድ ወደ ስራችን የሚያሰርፋን አሁን ላይ ስርዓተ ምግብ ትምህርትና እንዲሁም ደግሞ ሰው በቀላሉ ሊያገኛቸው የሚችላቸው ግን የምግብ ይዘታቸው ጥሩ የሆነ ምግቦችን ኮሚኒቲ እያደረግን ለገበያ የማቅረብ ስራ ላይ ነው የሚገኘው። እንግዲህ የሕፃናት አልሚ ምግብ ሲባል ምን ምን ማካተት አለበት? እንግዲህ የተመጣጠነ ምግብ ወይም አልሚ ምግብ የሚባለው የሚያስፈልገው ምንድን ነው? የሰው ልጅ በተለይ ህጻናት ለማደግ በአእምሮም በአካልም ለማደግ አንዱ የሚያስፈልጋቸው ነገር የተመጣጠነ ምግብ። ያንን ካላገኘ አንደኛ ኢትዮጵያ ውስጥ አሁን ከፍተኛ የሆነ ህጻናት ሞትም አለ በምግብ እጥረት ምክንያት የሚከሰት ከዛ ቀጥሎ ደግሞ እድገታችን መቀንጨር የምንለው ዋነኛ ችግር አለ። መቀንጨር ማለት በአካልም በአይምሮም ማደግ በሚጠበቅብን ደረጃ አለማደግ ማለት ነው። በዚህ ችግር የተጠቃ ህፃን ሲወልድም በዚህ ችግር የተጠቃ ህጻን የመውለድ እድላቸው በጣም ከፍተኛ ነው። ከዛ በዚህ ችግር የተጠቁ ሰዎችን በምንም አይነት ህክምና ወደኋላ መመለስ ማከም አትችልም። መጀመሪያ ላይ ነው ፕሪቨንት ለማድረግ መሰራት ያለበት። መጀመሪያ ላይ ለማስቀረ በተቻለን አቅም የተመጣጠነ ምግብ ሰተን ሙሉ በአካል በአእምሮ እንዲያድጉ ለማድረግ መሞከር ነው ያለብን መስራት ነው ያለብን። የዚህ ችግር ተያይዞ ትምህርት ላይ ስራ ላይ ባግባቡ መስራት ያለመቻል፣ አቅም መድከም፣ ትምህርታችንና አእምሯችን በሚገባው ደረጃ ስለማናደግ። የመቀበል ችግር ከዛ ይሄ ጥቀት ስያለ ወደ አገር ኢኮኖሚ ይሄዳል ማለትና አሁን ኢትዮጵያ ውስጥ ያለው የመቀንጨር ችግር ኢትዮጵያን አስራ ስድስት ፐርሰንት ጂጂፒዋን ኮስት ያረጋታል የሚል ጥናት ሁሉ ወጥቷል። ከፍተኛ የሆነ ጫና አለው በግለሰብ ላይም በአገር ላይ ምግብ የተመጣጠነ ነው የምንለው እንግዲህ አይነቶች የሚባለዋሉ ጥራጥሬ ያለ አትክልትና ፍራፍሬ ያለ ቅባት እህል አለ እና የእንስሳት ተዋጽዎች አሉ። ከነዚህ ያካተተ ሲሆን ነው። ከነዚህን ያካተተ በቀን ውስጥ በሳምንት ውስጥ ወይም በተለያየ ጊዜያት ላይ ለሰውነታችን መስጠት መቻል አለብን። አለበለዚያ የአንዱ እጥረት ወይ የቫይታሚን እጥረቶችን ወይም የካርብ እጥረት ወይም የፕሮቲን እጥረት የተለያዩ ችግሮችን ያስከስታል ማለት ነው። እሺ እስከ ዛሬ ላለፉት አምስት አመታት በምን አይነት መልኩ ነበር አገልግሎታችሁን ስትሰጡ የቆያችሁት? መጀመሪያ ላይ ስንጀምር አንድ ሺህ ቀናት የሚል የህጻናት ምግብ አዘገጃጀት መጽሐፍ ከሌሎች ተጨማሪ መረጃዎች ጋር የትኛው ምግብ በየትኛው ድሞ የጡት ማጥፋት ፍቀን የምታጠባ ሴት እንዴት ነው መመገብ ያለባት፣ ነፍሰጡር ሴት እንዴት ነው መመገብ ያለባት የሚለውን ያካተተ ከዛ ደግሞ ከስድስት ወር ጀምሮ እስከ ሁለት አመት ላሉ ህጻናት የምግብ አዘገጃጀት ያለው በቀላሉ ሊገኙ በሚችሉ ግብአቶች እና የምግብ መስሪያ መንገዶች ሊዘጋጁ የሚችሉ መጽሐፍ አዘጋጅተን ነበር የጀመርነው። መጀመር ገበያ ላይ ትልቅ ተቀባይነት ነው ያገኘው። እስካሁን ድረስ የሚሸጥ መጽሐፍ ነው። ከዛ ደግሞ ቀጥለን ለአጭር የጽሁፍ መልእክት አገልግሎት ጀምረን ነበር ለብዙ ሰው ለመድረስ። ምክንያቱም ከሰው ያገኘ ነው ምላሽ ከጠበቅነው በላይ ስለነበረ እሱ ብዙ መቀጠል አልቻለም ከቴክኖሎጂ ጋር በገጠምን ችግር። ከዛ በዋነኝነት ግን እንደዚህ የስርአተ ምግብ ወይም ኢቱሽን ፕሮጀክት ያላቸው ኢንተርናሽናል ድርጅቶች፣ የመንግስት ድርጅቶች ጋር የማማከል ስራ እየሰራ የተለያዩ የኢትዮጵያ ቦታዎች የእነሱ ፕሮጀክት ባለበት ቦታ እየሄድን አመጋገባቸውን እያጠናን ገበያቸውን እያጠናን በቀላሉ ያለውን ነገር በአካባቢው ላይ ያለውን የሀይማኖቱን የባህል ተጽዕኖ ስርአተ ምግብ ላይ ያለውን እያየን የባህሪ ለውጥ እንዲያመጡ ከዛ ደግሞ በቀላሉ ሊዘጋጅሉ ስሉ ምግቦችን አዘገጃጀቶችን እያዘጋጀን ከብዙ ድርጅቶች ጋር ነበር የምንሰራው። ግን ማልኒትሪሽን ወይም የስርአተ ምግብ መዛባት በአንድ ችግር ምክንያት ብቻ የሚመጣ አደለ። በድህነት ይመጣል፣ በእውቀት ማጠር ይመጣል፣ በአየር ንብረት ለውጥ ይመጣል፣ ወይም ደግሞ ሰዎች በቀላሉ የተመጣጠነ ወይም ቃልን የሆኑ ሀገሪቷ ካለው ችግር ጋር ወይም ሊያግዙ የሚችሉ አይነት ምግቦችን በቀላሉ ማግኘት ባለመቻል ይመጣሉ ችግሮቹ። እና እኛ ከቢዝነስን ማንጻት እንደገና ደግሞ ሊኖረ ከሚችለው ለውጥን ማንጻት ፎከስ አድርገን ብንሰራ ትኩረት ሰጥተን ብንሰራው ጥሩ ነው ብለን የመረጥነው ሁለቱ ነገር ምንድን ነው? አንደኛ ስርአተ ምግብ ትምህርትን ማስፋፋት ያስፈልጋል። እያንዳንዱ ሰው እውቀት ሊኖረው ይገባል። ስለሚመጣው ችግር እንዴት መፍታት እንደሚቻል ወይም ደግሞ እንዴት እንዳይመጣ ማድረግ እንደሚቻል እሱ ዘላቂ የሆነ መፍትሄንም ሀገሪቷንም አሁን ካለችበት ከፍተኛ የሆነ የህፃናት የምግብ እጥረት ያወጣ ሚችል ትልቅ ስራ የሚጠይቅ ነው እሱንና ከዛ ደግሞ ባለን እውቀትና ባሉን በቀላሉ ሀገሩ ላይ በሚገኙ በሚችሉ ግብዓቶች የተመጣጠነ ምግቦችን በጥናት የተሰሩ በሳይንስ የተረጋገጡ የህፃናትን ከሆነ የህፃናት ዕድሜ ክልል በቀን የሚያስፈልገውን መጠን፣ አይነት ሊያካትት የሚችሉ ምግቦችን አዘጋጅተን ወደ ገበያ ብናወጣ እቃችንን ለሚጠቀመውን ሰው ለእኛም ቢዝነሳችን ውድቀት ለምናመጣው ለውጥ ይረዳናል ብለን ከሶስት አመት ወይም ከሁለት አመት ጀምሮ ምርት እንዲኖረን እንሰራ ነበረ። በጣም ግን ወደ ምርት መግባት እና ማምረት መጀመር በጣም አስቸጋሪ ነው። ትንሽ ድርጅት ነን። ስንጀምር በጣም በትንሽ ካፒታል፣ በጣም በትንሽ ቲም የጀመርነው ስለዚህ፣ ረዥም ጊዜ ፈጅቶብናል። ከባለፈው አመት ጀምሮ ግን ምግቦቹን የደበሎፕ የማድረግ ፎርሙላውን፣ ከዛ ደግሞ የሀገሪቷ ህግም ይጠይቀዋል የአምራችነት ፍቃድ ለማውጣት የሚያስፈልጉትን ነገሮች መረዳት፣ ማዘጋጀት ላይ ስንሰራ ቆይተን የዛሬ ወር ገደማ ፍቃዱን ከመድኃኒትና ምግብ ቁጭ አግኝተን። አሁን ላይ የአውሮ ሀገሪቱ ላይ ባለው ሁኔታ እንደሚታዩ በጣም ሰዎች ከቤት ተፈናቅለዋል፣ የምግብ እጥረት ችግር ተጋልጠዋል። እና ለዛ ለተጋለጡ ሰዎች ይሄ አሁን በጊዜያዊነት ባሉበት መቆያ ቦታ ላይ የተመጣጠነ ምግብ ወይም የተለያየ አይነት ምግብ የማግኘት እድላቸው ትክተኛ ስለሆነ ሰውነታችን ሊያስፈልገው የሚችለውን ካርቦሃይድሬት መጠኑ፣ ፕሮቲን፣ ቫይታሚን ይገልጡ የተመጣጠኑ እና ከማኒክሽ ወይም ከምግብ እጥረት ችግር ሊታደጋቸው የሚችል ከሞት ሊታደጋቸው የሚችሉ ምግቦችን እያመረት እንገኛለን። ሰውን በጣም ፍላጎቱ ጨምሯል። አሁን ሰው በጣም መርዳት ፈልገው ያሉ ምግብንም ጥቅም የሚያውቁ ሰዎች ወደኛ እየመጡ ኦረዲ ሰፕላይ ላይ ማድረግ ከማቅረብ ጀምረናል ማለት ነው። መልካም እንግዲህ እናንተ የት የት አካባቢ ነው አሁን እነዚህን አልሚ ምግቦች እያደረሳችሁ ያላችሁት? አልሚ ምግቦቹስ በምን አይነት አቀራረብ ነው እየቀረቡ ያሉት? አሁን ላይ እያቀረብን ያለ ነው ማቅረብ የሚፈልጉ ሰዎች የት ወደ ተለያየ ቦታ ነው የሚልኩት። ሰው የተለያየ ቦታ ስለሆነ ያለ ማለት ነው። ደሴ ላይ ላሉ ሊሆን ይችላል ወይ፣ ወደ ባህር ዳር ላለ ሰው ሊሆን ይችላል ወይ፣ ወደ አፋር ሊሆን ላለ ሰው ይችላል ወይ፣ ወደ ትዛ ይሆናል። ይሄንን ግን ምግብ እንፈልጋለን የተፈናቀሉ ለማቅረብ ለሚሉ ሰዎች ለማንኛውም አይነት ሰው ነው እያቀረብን ያለ ነው ወይም ድርጅት የምግብ ይዘቱ ለገንፎ ዳቦ፣ ላጥ፣ ለቂጣ መሆን የሚችል መልቲፐርፐስ ፍላወር ነው የሚባለው። ከፍተኛ የሆነ ጥራት ያለው ቫይታሚን፣ ማዕድናት፣ ፕሮቲን ምግብ ነው። ከስንዴ ካፕሪያተር ከወተት እና ከቫይታሚን እና ሚነራሎች የሚዘጋጅ ምግብ ነው ያለው። በቀጣይ ምንድን ነው እሱ አላማችሁ? አሁን ላይ እንግዲህ እንደነገርኩሽ ባለው ችግር ምክንያት እንደዚህ ለሪሊፍ ማርኬት ወይም ለተፈናቃዮች ያለው ላይ ፎከስ አድርገን ነው የምንሰራው። ግን ከሁለት ሳምንት ከአንድ ወር ባለው ጊዜ ውስጥ ደግሞ ለህጻናት ተብሎ የተዘጋጀ ምግብ ይኖረናል። እሱም ዱቄት ነው የሚሆነው። ጠቅስ እያለን የተለያዩ አይነት ግብአቶችን ሀገር ውስጥ የሚገኙ ግብአቶችን የተጠቀምን አዳዲስ የምግብ አይነቶችን ለመፍጠር እየሞከረን ወደ ገበያ እናመጣለን ማለት ነው። የቤታ ቫይት ስራ አስኪያጅ ሜላት ዮሴፍ እኛም ከአሜሪካ ድምጽ ጋር ለነበረች ቆይታ እጅግ አብዝተ እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ወደ እናንተ እየቀረበ ያለ ወጣቶችን የሚመለከት ልዩ መርሃ ግብር ነው። አብራችን ስለሆናችሁ በእጅጉ እናመሰግናለን። አድማጮቻችን አሁን ወደ ሌላኛ አንድ ዘገባ እናምራ። አበራ ጫላ የማህበራዊ መገናኛዎችን በመጠቀም የተቸገሩትን የሚያቀና ተግባር በማከናወን የሚታወቀው ወጣት ነው። ይህን የሰብአዊነት እንቅስቃሴውን ደግሞ የሚደግፉለት የማህበራዊ ገጹን የሚከተሉ ኢትዮጵያን ናቸው። ናኮር መልካ ስለ አበራ በቀጣዩ ዘገባ ሰፋ አድርጎ ይነግረናል። ውልደቱና እድገቱ በኦሮሚያ ምዕራብ ሸዋ ጊንደበረት ወረዳ ውስጥ መሆኑን የሚናገረው ወጣት አበራ ጫላ የመጀመሪያና ሁለተኛ ዲግሪ ትምህርቱን በአዳማ ዩኒቨርሲቲ መከታተሉን ገልጿል። በአሁኑ ጊዜም በሲዳማ ሐዋሳ ከተማ ውስጥ በአንድ መንግስታዊ ያልሆነ ተቋም ውስጥ ተቀጥሮ ይሰራል። አበራ ከጓደኞቹ ጋር በመሆን በፌስቡክ እና ቴሌግራም የማህበራዊ ሚዲያ ዘዴዎች በመጠቀም ድጋፍ ለሚሹ ወገኖች ገንዘብ ማሰባሰብ የጀመረበትን ሁኔታ እንዲያስታውሳል። ሶሻል ሚዲያን እስፔሻሊ ፌስቡክን በመጠቀም አንዳንድ እንቅስቃሴ ጀምረን ነበረ። በሱም ተሳተናል። እሱም ምንድን ነው የተቸገሩ ሰዎችን በጣም መጥፎ ሁኔታ ውስጥ ያሉ ሰዎችን መርዳት ነው። ከአመት በፊት ኮሮናው በጣም በተስፋፋበት ጊዜ ኤድ ፎር ጂዲአር እንደ ኤጂዲአር የሚባል ኮሚቴ አዋቅረን የግንደበረሰብና አቡና ግንደበር ማህበረሰብ ለወጣንበት ማህበረሰብ ምን እናድርግ የሚለው ነገር ላይ ተነጋገርንና ወደ ሁለት ነጥብ አምስት ሚሊዮን የሚጠጋ ብር በማሰባሰብ ለተቸገሩ ሰዎች እህልና ለኮሮና መከላከያ ቁሳቁሶች የሕክምና ቁሳቁሶች እሱን ረድተናል። ከውጭም ደግሞ ወደ ዘጠኝ ሚሊዮን ተልኮ የሕክምና እቃ ዘጠኝ ሚሊዮን የሚያወጣ ወይ ሁለት መቶ ሀምሳ ሺህ ዶላር የሚያወጣ ኢንሹራንስ እና ሎጂስቲክ ጨምሮ ማለት ነው። እሱ መጥቶ ነበር። ያንን ስራ የሰራው ኮሚቴው ነው። እኔም አንድ ተሳታፊ ነበርኩኝ። ያ ነገር ተቀባይነት አገኘ። ሰዎች እንደውም ወደ እኔ ይልኩና ደረሰኝ ፎቶቸውን እኔ እለጥፋለሁ። ከላይ አስር ሺህ ሰጥተዋል፣ አምስት ሺህ ሰጥተዋል፣ ሌሎቻቸው ተሳተፉ የሚል ሜሴጆችን መልዕክቶችን በፌስቡክ ማስተላለፍ ጀምር። ያ ነገር ተቀባይነት አገኘ። እኔም እውቅና አገኘሁኝ። በቀላሉ የተጀመረው እንቅስቃሴ በፌስቡክ እና ቴሌግራም ገጾች ተከታዮቹ ዘንድ ተቀባይነት አግኝቶ ሌሎችም ድጋፍ የሚሹ ሰዎች ጎን መቆሙን መቀጠሉን ይናገራል አበራ ጓደኞቹም አግዘውት ስኬ ውጤታማ ከሆነባቸው በጎ ተግባራት መካከል የአቶ አበበ ገመዳን የሕክምና ውጪ ማሰባሰብ መሆኑን ገልጿል። አይ በጣም ያሳዝናል። እውነት ደግሞ ማንም አይቶ ማለፍ የማይችለው ታሪክ ነው። ዛሬ ሚኒስቴር ወይ ዶክተር ወይ ትልቅ ቦታ መድረስ የሚችል ሰው ነበረ ሀያ ሶስት ዓመት አልጋ ላይ የቀረውና ከዛ የተነሳ ሊንኩን ሲልኩልኝ አየውኝ። ከውጭ ሀገር ጓደኞቼ ናቸው ሊንኩን የላኩልኝ ደን አባ አበራዱኛ ገለሳ፣ በዛ የሚባሉ ከውጭ ልከውልኝ ሊንኩን አየው። በጣም ነው ያዘንኩኝ። ነኝ ጻፍኩኝ፣ ፌስቡክ ገጽ ላይ ይሄንን ቪዲዮ ይሁና ኢቤስ የዘገበውን ቪዲዮ ኢንተርቪው ያደረገውን የበቦ አበበ ገመዳን ያለበት ሁኔታ የሚዘግቡ ነው። ይሁትና ከዛ እንዲህ ሰው መርዳት እንዳለብን እንወያያለን ብዬ ለጠፍኩኝ ፌስቡክ ላይ ልክ ለጥፌ ከአስር ደቂቃ በኋላ አንዱ ልጅ አንድ ሺህ ብር አስገብቶ ደረሰኙ ላከልኝ። ከዛ ወደ እርዳታው ነው ይገባኋል። እንመካከራለን፣ እንዴት እናደርጋለን ብላ የተነጋገርነውን ነገር ትተን ቀስታ ወደ እርዳታ ማሰባሰብ ገባል። ሁሉም አካውንት ያወጣው በባለቤቱ ስም ስለሆነ ተጨማሪ አካውንቶች እንዲከፍቱልን አደረግ። በዛው ጀመርን ማለት ነው። አሁን ያለበትን ሁኔታ ስናይ እስከ ትላንትና አስራ አንድ ሰዓት ድረስ ስምንት መቶ አስራ ሰባት ሺ ስምንት መቶ አስራ አራት ብር ከሀምሳ አንድ ሳንቲም መሰብሰብ ተችሏል። በፌስቡክ ተጠቅመን ማለት ነው ከጓደኞቻችን ፌስቡክ ከሚያዩ ዲያስፖራዎች ደግሞ አስር ሺህ ዶላር በላይ ሰብስበዋል። የህክምና ሁኔታቸውን በተመለከተ አሉ የተባሉ ኔውሮሎጂስቶች የራሻ ፕሮፌሰር የሆነው ፕሮፌሰር አንድሬ እና ዶክተር ድዝምሪፍ የስፓይናል ኮርድ እና የዲስክ ሰርጅን ነው። እነሱ አይተውት ሙሉ ምርመራ እያደረጉለት ነው። ተነጋግረን የት ይደረግላቸው፣ የት ነው የሚሰራላቸው ፕሬሽኑ የሚለው ነገር ለወደፊት የሚታወቅ ይሆናል። አቶ አበበ በ1987 ዓመተ ምህረት ከሀሮማያ ዩኒቨርሲቲ ተመረቀው በህመም ምክንያት በመንግስት ስራ ላይ ሊቆዩ የቻሉት ለሁለት ዓመታት ገደማ ብቻ መሆኑን ይናገራሉ። በቢሾፍቱ ከተማ ውስጥ በዘመዶቻቸው ድጋፍ ሲታከሙ ቢቆዩም ሊሻላቸው ባለመቻሉ ላለፉት አስራ ሁለት ዓመታት የአልጋ ቁራኛ ሆነው መቆየታቸውንና በገንዘብ እጦት ምክንያት የሕክምና ክትትሉንም አቁሞ እንደነበር ገልጸዋል። በእናበራ ማህበራዊ ሚዲያ እንቅስቃሴ ተስፋ ለመለመ ሲሉ ተናግረዋል። አቶ አበበ መንቀሳቀስ በምችልበት ሁኔታ እንደገና በሰው ሰውም ተሸክሞ መስሊና ውስጥ እያስቀመጠኝ እንዲ እንዲ እያልኩ በጣም ሲታገል ነበር። እንግዲህ መድኃኒትም ደጋግም ሰፊ ነበረ ለውጣ ላይ ይሁን በዛ ምክንያት ተስፋ ቆርጭ፣ ከአስራ ሁለት አመት በላይ ሆነዋል። እንግዲህ ሕክምና ከተውኩ ማለት ነው። አሁን እነሱ እንግዲህ ይህንን እንቅስቃሴ ከጀመሩ በኋላ በጣም ትልቅ ተስፋ ነው የፈቀደብኝ። ስለዚህ ድረስ ይሄዳል። ምን እምነት አልነበረኝ። ተስፋ ቆርጬ ቁጭ ብያለው እንግዲህ ሞቴን ነው ትጠብቅ ነበረው። ያደረጉት ነገር በጣም ተስፋ በጣም አለም ልመዋል። እንግዲህ እንደውም በህክምና በኩልም የሆነ ነገር ይደረጋል እንግዲህ ከዚህ አሁን ካለሁበት ትንሽ መሻል ነገር ይኖራል ብዬ ነው ምገምተው። እነሱን ለማመስገን እኔ ቃላትልኝ በጣም ነው ማመሰግናቸው። አበራ ስለሌላዋ በማህበራዊ ሚዲያ እንቅስቃሴ ገንዘብ የተሰበሰበላት ወጣትም የሚለው አለ። የአስራ አራት አመት ልጅ ነች፣ ብሬ በቃላ ትባላለች። መንገድ ላይ ቁጭ ብላ የምትለምን ልጅ ነበረች እና እሷ ልጅ እንዴት እንርዳ ብለው ጓደኞቼ ጠየቁኝ። ጉልበታው ከፍ ብሎ ያሏትን ተበርብሮ ከመግል ጋር ይወጣል ይህን ስሰማኝ በጣም ነው ያዘንኩኝ። እና ለምንድነው እነዚህ አይነት ሰዎችን የማረዳው እንቅስቃሴ ፌስቡክ ላይ ጀመርን። እኔ ነኝ የለጠፍኩት። ከዛም በኋላ ለጠፌ ሰዎች እርዳታ እንዲያደርጉ ጠየኩኝ። ወደ ሁለት መቶ ሰባ ሺህ ብር ተሰበሰበ። ከውጭው ጋር ጀምሮ ማለት ነው። ወጣቷ ብሬ በቀለ የመጀመሪያው ዙር ቀዶ ጥገና ሕክምና ተደርጎላት በምዕራብ ሸዋ ካቺስ ከተማ ውስጥ ወደ ትምህርቷ መመለሷን ተናግራ አበራና ጓደኞቹን እንዲሁ ድጋፍ ያደረጉላትን ሁሉ አመስግናለች። ከውስጥም ከውጭም የረዱኝን ሁሉ አመሰግናለሁ እና በራም እግሬ ተሽሎኝ ወደ ትምህርት ቤት እንድመለስ ስላገዙኝ በጣም አመሰግናለሁ። አሁን ራሱ ትምህርት ቤት ውስጥ ነው የምገኘው፣ ስድስተኛ ክፍል እየተማርኩኝ ነው፣ ሁሉንም አመሰግናለሁ። ስትል ነው የገለጸችው። ወጣቱ በማህበራዊ ሚዲያ በመጠቀም የማህበረሰቡን ችግሮች መቅረፍ ይቻላል ብሎ እንደሚያምንም ተናግሯል። ማህበራዊ ሚዲያን በመጠቀም የማህበረሰቡን ችግር ማባባስም መቀነስም ይቻላል። ያው ምርጫው የእኛ ነው። ለስድብ የምንጠቀመው ከሆነ ውሸት ለማሰራጨት ወይ ክፋትን ተንኮልን ለማሰራጨት ከሆነ በዛም የሚጠቀሙ አካላት ሊጠቀሙ ይችላሉ፣ ግን ለጥሩ ሁኔታ የምንጠቀም ከሆነ ግን ጥሩ ነገር ማድረግ ይቻላል ነው እስፔሻሊ ማህበረሰቡን እብን አልፎም ደግሞ ከዛም አልፎ ደግሞ ሌላ አካባቢ የሚኖሩት ማህበረሰብ ለመርዳት ማህበራዊ ሚዲያ በጣም ወሳኝ ነገር ነው። ሰዎች ወጣቶች እስፔሻሊ ማህበራዊ ሚዲያን ለበጎ ቢጠቀሙት በጣም ደስ ይለኛል። ሁላችንም የተወሰነ ዓመት ነው እዚህ ምድር ላይ የምንኖረው ግን በዚች ፈጣሪ በሰጠችን እድሜ ደግሞ መልካም ነገር ለማህበረሰባችን ለትውልድ ማስተላለፍ ጥሩ አጋጣሚ ነው ብዬ ነው የማስበው። ከዚህም በፊት እንዳየው ቦረና ላይ ድርቅ ተከሰተ ተባለ፣ ብዙ ሚሊዮን ብሮች በተወሰኑ ቀናቶች ተሰበሰቡ። ለአርቲስት ለሆጎ በና ቤት በቅርቡ ተገዝተዋል። ማህበራዊ ሚዲያን በመጠቀም ጓደኞቻችን ስራ ሰርተዋል። እና ማህበራዊ ሚዲያን በትክክለኛና በጥሩ ሁኔታ ከተጠቀምነው ማህበረሰባችን ትልቅ አስተዋጽኦ ማድረግ እንችላለን። አበራ ከጓደኞቹ ጋር በመሆን ይህንን በጎ ተግባር ወደ ተቋም ለማሳደግ ማቀዳቸውን አብራርቷል። ለአሜሪካ ድምፅ ናኮር ምልካ ካምቦ ዶክተር መልካን እንዲሁም እንግዳውን አበራጭ አላን በእጅጉ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። የሚተላለፈው ደግሞ ከአሜሪካ ድምፅ ራዲዮ ነው። ወደ ቀጣዩ ዘገባ እንሻገር። በቅርቡ በሜዲትራኒያን ባህር ውስጥ ከመስጠም የተረፉ ሁለት ደቡብ ሱዳናውያን ወንድማማቾች ታሪክ የተሻለ ህይወት ፍለጋ ወደ አውሮፓ የሚሰደዱ በርካታ አፍሪካውያን ስደተኞች ታሪክ ነው። ሁለቱ ወንድማማቾች እጅግ ደካማ በሆነች ጀልባ ተሳፍረው ከሊቢያ በመንገድ ላይ እንዳሉ ሞተሩ በመበላሸቱ አደጋ ላይ ወድቀው የነበረ ሲሆን ኦሽን ቫይኪንግ በተሰኘ አዳኝ መርከብ ህይወታቸው ሊተርፍ ችሏል። በአዳኙ መርከብ ላይ ሆኖ የማዳን ሂደቱን የተከታተለው ዘጋቢያችን ሩድ ኤልሜንድሮፕ ሲሆን ስላከውን ዘገባ ስመኝሽ የቆየ እንደሚከተለው ታሰማናለች። ቦል ማየን አሊያስ ኮሎምቤና ወንድሙ ጋትኮስ በሊቢያ በቆዩበት ጊዜ በፌስቡክ የማኅበራዊ ትስስር ገጻቸው ላይ ቶሎ ቶሎ ይጽፉ ነበር። በጥቅምት ወር መጨረሻ ላይ ግን ሁለቱ ደቡብ ሱዳናዊ ወንድማማቾች በድንገት መጻፍ አቆሙ። ምክንያቱ የባህር ላይ ጉዞ በመጀመራቸው ሲሆን፣ ተሳፍረውበት የነበረው እጅግ የደከመ ጀልባ ሜዲትራኒያን ባህር መሀል እንዳለ ሞተሩ በመበላሸቱ ኦሽን ቫይኪንግ በተሰኘ አዳኝ መርከብ ሕይወታቸው ሊተርፍ ችሏል። በትንሿ ጀልባ ላይ ሆኜ አሁን ልሞት ነው እያልኩ ነበር የማስበው። እየሞትኩ ነው ብዬ ነበረ። ማንም የሚያድነኝ ያለ አልመሰለኝም። ሁለቱ ወንድማማቾች ከሌሎች ጓደኞቻቸው ጋር ደቡብ ሱዳንን ጥለው ወደ ሊቢያ የተሰደዱት እንደ አውሮፓያን አቆጣጠር በ2015 ነበር። በሊቢያ ስራ ሲሰሩ ቢቆዩም በጦርነት በታመሰችው ሀገር ግን ህይወት አስቸጋሪ በመሆኑ ወደ አውሮፓ ለመሄድ መወሰናቸውን ጋትኮስ ማየንና ጓደኛው ጆርጅ ይናገራሉ። ሊቢያ ለእኔ እጅግ አስቸጋሪ ነበር። ለምን ብትለኝ፣ ያስሩኛል፣ ይደበድቡኛል። በዚያ ላይ ስራ ሰርቼ እንኳ አይከፍሉኝም። ገንዘብ ቢኖረን እንኳ ዘራፊዎች መጥተው ገንዘባችንን ይወስዱብናል ወይም ይገሉናል። ለዚያ ነው ወደ አውሮፓ ለመሄድ የወሰንኩት። ወንድማማቾቹ በአዳኝ መርከቡ ላይ ከተሳፈሩ በኋላ ቀሪ ጊዜያቸውን ያሳለፉት ካርታ በመጫወትና ከሌሎች ስደተኞች ጋር በመወያየት ነበር በድንገት ወደ ጣሊያን እየሄዱ እንደሆነ መልእክት ሲነገራቸው ግን ደስታቸው ወሰን አልነበረውም። እጅግ በጣም ተደስቻለሁ። የመፈለግ ስሜት እየተሰማኝ ነው። በጣም ደስ ብሎኛል። በዚህ ተስፋ ሰጪ ዜና ስደተኞቹ በአውሮፓ ሊኖራቸው ስለሚችለው የወደፊት እጣ ፈንታ ማሰብ ይጀምራሉ። አውሮፓ ስገባ ተሰጦኝ መከተል እፈልጋለሁ። ጥሩ የቅርጫት ኳስ ተጫዋች ነኝ፣ የምህንድስናም ሙያለኝ እኔ ህልሜ የቅርጫት ኳስ መጫወት ነው። ያ ካልሆነና የቅርጫት ኳስ መጫወት ካልቻልኩ ግን ትምህርቴን እቀጥላለሁ። ወንድማማቾቹ በጣሊያን ሲሲሊ ከተማ አጉስታ የተሰኘ የባህር ዳርቻ ላይ በሚገኝ ቀጭን መተላለፊያ ተጉዘው ወደ አውሮፓ ሲገቡ ሌላ አዲስ ህልምና የኑሮ ትግል ይጠብቃቸዋል። ስመኝሽ የቆየን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አሁን በአጭር ሙዚቃ አጠር ያለ እረፍት አድርገን እንመልሳለን። እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ንጉሱ ታምሬ ደግሞ በድምፅና የምስል ምህንድስናው እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።